የዲደብልዩ ዜና በመጀመሪያም ዋና ዋና ዜና፣ የጅቡቲ ምክር ቤት በሀገሪቱ ሕገ መንግሥት ለፕሬዝደንትነት የሚወዳደሩ እጩዎች ላይ የተጣለው የዕድሜ ገደብ እንዲነሳ የቀረበ የውሳኔ ሐሳብ በሙሉ ድምፅ አጸደቀ። የሱዳን ፈጥኖ ድራሽ ኃይል የአልፋሽር ከተማን ሙሉ በሙሉ መቆጣጠሩን አስታወቀ። ቀይ መስቀልና የግብፅ ባለሙያዎች በጋዛ ሰርጥ የታጋቾችን አስከሬኖች የእስራኤል ጦር ከሚቆጣጠራቸው አካባቢዎች አልፈው እንዲያፈላልጉ ተፈቀደላቸው። ሩሲያ ቢሮቬንስክ የተባለ አዲስ ኑክሌር ተሸካሚ ተወንጫፊ ሚሳኤል የመጨረሻ ሙከራ በስኬት ማጠናቀቋን አስታወቀች። የፈረንሳይ ባለሥልጣናት ባለፈው ሳምንት ከሉቭ ሙዚየም ውድ ጌጣጌጦች ሰርቀዋል የተባሉ ተጠርጣሪዎችን በቁጥጥር ስር አዋሉ። ዜናው በዝርዝር የጅቡቲ ምክር ቤት በሀገሪቱ ህገ መንግስት ለፕሬዝደንትነት የሚወዳደሩ እጩዎች ላይ የተጣለው የእድሜ ገደብ እንዲነሳ የቀረበ የውሳኔ ሀሳብ በሙሉ ድምፅ አጸደቀ። ውሳኔው ፕሬዝደንት ኢስማኤል ኡመር ጎሌህ በሚያዝያ 2018 በሚካሄደው ምርጫ ለስድስተኛ የስልጣን ዘመን በድጋሚ እንዲወዳደሩ መንገድ ከፍቷል። የጅቡቲ ህገ መንግስት እድሜው ከ75 ዓመት በላይ የሆነ ግለሰብ ለፕሬዝደንትነት መወዳደር እንደማይችል ይደነግጋል። የህገ መንግስቱ ገደብ በመጪው ሚያዚያ ይካሄዳል ተብሎ በሚጠበቀው ምርጫ የ77 ዓመ የሞቱ ጉሌህ እንዳይወዳድሩ ያግዳቸዋል። ይሁንና የእድሜ ገደቡ እንዲነሳ የቀረበውን የማሻሻያ ውሳኔ ስልሳ አምስት አባላት ያሉት የጅቡቲ ምክር ቤት በሙሉ ድምፅ እንዳጸደቀ አፈ ጉባኤ ድሌይታ ሙሐመድ ድሌይታ ለፈረንሳይ ዜና አገልግሎት ተናግረዋል። ፕሬዚደንቱ በምክር ቤቱ ይሁንታ ያገኘውን ውሳኔ ማጽደቅ አሊያም ህዝበ ውሳኔ እንዲካሄድ መጥራት ይኖርባቸዋል። ውሳኔው በፕሬዚደንቱ ከጸደቀ ምክር ቤቱ መቀበሉን ለማረጋገጥ በድጋሚ ድምፅ ይሰጥበታል። የጅቡቲ ምክር ቤት ለሁለተኛ ጊዜ ድምፅ የሚሰጠው የዛሬ ሳምንት እሁድ እንደሚሆን ይጠበቃል። ጉሌህ በሚያዝያ 2013 በተካሄደው ምርጫ ሲያሸንፉ ከተሰጡ ድምፆች ከ97 በመቶ በላይ የሚሆነውን አግኝተው ነበር። እስማኤል ኡመር ጉሌህ ባለፈው ግንቦት ጅቡቲን ለሌላ አምስት ዓመታት ለመምራት በፕሬዝደንትነት ሊወዳደሩ እንደሚችሉ ፍንጭ ሰጥተው ነበር። የሱዳን ፈጥኖ ድራሽ ኃይል የአልፋሽር ከተማን ሙሉ በሙሉ መቆጣጠሩን አስታወቀ። በመሐመድ ሐምዳን ደጋሎ የሚመራው ታጣቂ ቡድን በምዕራባዊ ዳርፉር የሚገኙ አብዛኞቹን ከተሞች ቢቆጣጠርም አልፋሽር እጁ ሳትገባ ቆይታለች። ታጣቂ ቡድኑ ዛሬ እሁድ ባሰራጨው መግለጫ ቅጥረኛና ሚሊሺያ ብሎ የጠራውን የሱዳን ጦር በማሸነፍ ኤልፋሽርን መቆጣጠሩን ይፋ እንዳደረገ የፈረንሳይ ዜና አገልግሎት ዘግቧል። ፈጥኖ ድራሽ ኃይሉ ኤልፋሽርን መቆጣጠሩን ቢገልጽም የዜናው ምንጭ የሆነው የፈረንሳይ ዜና አገልግሎት ግን ትክክለኛነቱን ከነፃ ምንጭ ማረጋገጥ አለመቻሉን ዘግቧል። የሱዳን ጦርና አጋሮቹ ስለ ጉዳዩ ተጠይቀው ምላሽ አልሰጡም። አልፋሽር ለበርካታ ወራት በፈጥኖ ድራሽ ኃይሉ ጥቃት ስር የቆየች ሲሆን ታጣቂዎቹ ወደ ከተማዋ በሚተኩሷቸው ከባድ መሳሪያዎች ቁጥራቸው በውል ያልታወቀ ሲቪል ዜጎች ለሞት ለአካል ጉዳትና ለረሃብ መጋለጣቸውን የሰብአዊ መብት ተከራካሪዎችና ለጋሽ ድርጅቶች በተደጋጋሚ ይከሳሉ። ይህ ዶይቸ ቨለ ነው። የቀይ መስቀልና የግብፅ ባለሙያዎች በጋዛ ሰርጥ የታጋቾችን አስክሬኖች የእስራኤል ጦር ከሚቆጣጠራቸው አካባቢዎች አልፈው እንዲያፈላልጉ ተፈቀደላቸው። ግብፅ የባለሙያዎች ቡድንና ከባድ መሳሪያዎች ትላንት ቅዳሜ ወደ ጋዛ ከላከች በኋላ ሐማስ አስክሬን የሚያፈላልግባቸውን አካባቢዎች እንዳስፋፋ ዛሬ እሁድ አስታውቋል። በአሜሪካ አሸማጋይነት በተደረሰው በእስራኤልና የሐማስ የተኩስ አቁም ስምምነት መሰረት ሐማስ የሁሉንም ታጋቾች አስክሬኖች ማስረከብ ይጠበቅበታል። እስራኤል በፊ ሲናዋ ለእያንዳንዱ የታጋች አስከሬን የ15 ፍልስጤማውያን አስክሬን ትመልሳለች። ሐማስ የ15 ታጋቾች አስክሬኖች ቢያስረክብም ባለፉት አምስት ቀናት ተጨማሪ ማግኘት አልቻለም። እስራኤል የ195 ፍልስጤማውያን አስክሬኖች የመለሰች ሲሆን፣ የአብዛኞቹ ማንነት አልተለየም። በጋዛ የሐማስ መሪ ካሊል አልሃያ ቀሪ የ13 ታጋቾች አስከሬኖች ለማግኘት ታጣቂ ቡድኑ በአዳዲስ ቦታዎች ፍለጋ እያካሄደ መሆኑን አስታውቀዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ትላንት ቅዳሜ ሐማስ በ48 ሰዓታት ውስጥ ተጨማሪ አስከሬኖች ማስረከቡን ለማረጋገጥ በአይነ ቁራኛ እየተከታተሉ እንደሆነ አስጠንቅቀው ነበር። ሐማስ ግን በጋዛ በተከሰተው ከፍተኛ ውድመት ሳቢያ አስከሬኖቹን ማግኘት ከባድ እንደሆነ ገልጿል። ቀይ መስቀልና የግብፅ ልዑካን እስራኤል ቢጫ መስመር ከምትለው አካባቢ በማለፍ የአስክሬን ፍለጋውን ግዙ እንደተፈቀደላቸው የእስራኤል ጦር ዛሬ እሁድ አረጋግጧል። የእስራኤል መንግስት ቃል አቀባይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የግብፅ ቴክኒካዊ የባለሙያዎች ቡድን በፍለጋው እንዲሰማራ መፍቀዳቸውን አስታውቀዋል። ሩሲያ ቢሮቪዝኒስክ የተባለ አዲስ ኒኩሌር ተሸካሚ ተወንጫፊ ሚሳኤል የመጨረሻ ሙከራ በስኬት ማጠናቀቋን አስታወቀች። ክሬምሊን ባሰራጨው ቪዲዮ ፕሬዚደንት ቭላዲሚር ፑቲን ልዩ ያሉት አዲስ ተወንጫፊ ሚሳኤል ሙከራ መጠናቀቁን አውጀዋል። አሁን ወሳኝ ሙከራዎች ተጠናቀዋል ያሉት ፕሬዚደንቱ በውጊያ ውድማዎች ጥቅም ላይ ለማዋል ዝግጅት እንዲደረግ ትዕዛዝ መስጠታቸውን ሬውተርስ ዘግቧል። በሙከራ ወቅት ቢሮቪዝኒክ ተወንጫፊ ሚሳኤል 140 ኪሎ ሜትር እንደተመዘገዘገና ለ15 ሰዓታት አየር ላይ እንደቆየ የሩሲያ ጠቅላይ ተማጆር ሹም ጀኔራል ቫለሪ ግራሲሞቭ ለፑቲን ነግረዋቸዋል። በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ስካይፎል የሚል ስያሜ የተሰጠው የጦር መሳሪያ አሁን በስራ ላይ የሚገኙ የሚሳኤል መከላከያዎችን የማምለጥ አቅም አለው ተብሎለታል። የፈረንሳይ ባለስልጣናት ባለፈው ሳምንት ከሉቭ ሙዚየም ውድ ጌጣጌጦች ሰርቀዋል የተባሉት ተጠርጣሪዎች በቁጥጥር ስር መዋላቸውን አስታወቁ። የፓሪስ ጠቅላይ አቃቢ ሕግ ሎር ቤኪዩ ተጠርጣሪዎች በቁጥጥር ስር መዋላቸውን ቢያረጋግጡም ስንት እንደሆኑ ግን ያሉት ነገር የለም። ለፓሪዚያን የተባለው የፈረንሳይ ጋዜጣ ግን በቁጥጥር ስር የዋሉት እድሜያቸው በሰላሳዎች ውስጥ የሚገኝ ሁለት ተጠርጣሪዎች እንደሆኑ ዘግቧል። በዘገባው መሰረት በፓሪስ ሰሜን ምስራቅ የሚገኘው ሰን ሴንት ዶን የተባለ መንደር ነዋሪዎች ናቸው የተባሉት በቁጥጥር ስር የዋሉት ትላንት ቅዳሜ ነው። ተጠርጣሪዎቹ በፈረንሳይ ፖሊስ የሚታወቁ ሲሆኑ አንደኛው ከቻርልስ ደጎል ኤርፖርት ወደ አልጄሪያ ለመብረር በዝግጅት ላይ እንደነበር የፈረንሳይ አቃቢ ህግ አስታውቋል። እስካሁን ድረስ የተዘረፉት የዘውድ ጌጣጌጦች ስለመገኘታቸው ግን የተባለ ነገር የለም። ከፈረንሳይ ስመጥር ሙዚየሞች አንዱ የሆነው ሉቭ በጠራራ ፀሐይ ጎብኚዎች ለመቀበል በተከፈተበት በ30 ደቂቃዎች ውስጥ የተዘረፈው የዛሬ ሳምንት እውር ነበር። በ8 ደቂቃዎች ውስጥ 88 ሚሊዮን ዩሮ ወይም 102 ሚሊዮን ዶላር ያወጣሉ ተብለው የተገመቱ ውድ ጌጣጌጦች ተዘርፈዋል። ይህ ዶይቸ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። የጅቡቲ ምክር ቤት በሀገሪቱ ሕገ መንግሥት ለፕሬዝደንትነት የሚወዳደሩ እጩዎች ላይ የተጣለው የእድሜ ገደብ እንዲነሳ የቀረበ የውሳኔ ሀሳብ በሙሉ ድምፅ አጸደቀ። የሱዳን ፈጥኖ ድራሽ ኃይል የአልፋሽር ከተማን ሙሉ በሙሉ መቆጣጠሩን አስታወቀ። ቀይ መስቀልና የግብፅ ባለሙያዎች በጋዛ ሰርጥ የታጋቾችን አስክሬኖች የእስራኤል ጦር ከሚቆጣጠራቸው አካባቢዎች አልፈው እንዲያፈላልጉ ተፈቀደላቸው። ሩሲያ ቢሮቬዝኒክ የተባለ አዲስ ኒውክሌር ተሸካሚ ተወንጫፊ ሚሳይል የመጨረሻ ሙከራ በስኬት ማጠናቀቋን አስታወቀች። የፈረንሳይ ባለስልጣናት ባለፈው ሳምንት ከሉቭር ሙዚየም ውድ ጌጣጌጦች ሰርቀዋል የተባሉት ጠርጣሪዎችን በቁጥጥር ስር አውለዋል። ዜናው በዚሁ አበቃ። ጤና ይስጥልኝ።